ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ዶክተር መሐመድ ካሂር ኡማር፣ በቅድሚያ የኤርትራ ነፃ አውጪ ግንባር ጀብሃ መቼ እንዴትና በነማን ነበር የተመሰረተው? ስለ እነሱ እሱ ለመናገር ትንሽ ባክግራውንድ ለመስጠት ጥንታዊ ኤርትራ የተማሪዎች ክለብ ካይሮ ተመሰረተ አንድ ሺ ዘጠኝ መቶ ሀምሳ ሁለት እና ተማሪዎች እዛ ካይሮ የሄዱ ነበር። የለት የተመሰረተው በካይሮ ነው አንድ ሺ ዘጠኝ መቶ ስድሳ በካይሮ ከነበሩት የኤርትራ ተማሪዎች ነው የተመሰረተው። አስር ሰዎች ነው የመሰረቱት። አምስት ግራጁዌትስ ነበሩ። ሁለት የሕግ ምሁራን ነበሩ። ተቀሩት ተማሪዎች ነበሩ። ግን እዚህ ሊለው የሚፈልግ የኤርትራ ሕዝብ ሁሉ የሰላማዊ አገባብ መሰሉን ለማስከበር ሁሉም መክሮ ሳይሆንለት ሲበቃ ነው ኢኤልኤፍ ለመመሰረት የበቃ። በእኔ አስተያየት የኢትዮጵያ መንግስት የዛን ጊዜ ኃይለ ሥላሴ መንግስት የፌዴሬሽን ፎርሙላው ተቀብሎ ቢሆን ኑሮ ምናልባት ጦርነት አይኖርም ነበር የሚል እምነት ነው ያለኝ። በዚህ ሁነታት ነው የሌፍ የተመሰረተው፣ በካይሮ ነው የተመሰረተው። ዋነኛ መስራቶቹ እነማን ነበሩ? ከዋነኛ መስራቶቹ አንዱ ኢድሪስ መሐመድ አድም ይባላል። የኤርትራ ፓርላማ ቼርማን ነበር። ሁለተኛ ጣሃ መሐመድ ኑር ይባላሉ። ስዒድ ሁሴን፣ መሐመድ ሁሴን፣ ኢድሪስ ዑስማን፣ ጋላይዶስ سيد أحمد محمد هاشم محمد سالم حمد سليمان محمد أحمد إبراهيم أحمد آدم محمد علي أتي إن محمد سيد أنت طيب بارل ከመስረታው በኋላ እንደሚታወቀው የኤርትራ ነጻ አውጪ ግንባር ጀብሃ የትጥቅ ትግል ጀምሮ ነበር። ትጥቅ ትግሉን በ1961 መስከረም ወር ላይ ጀምሮ እንደሚታወቀውም የመጀመሪያውን ጥይት በመሐመድ አዋቴ እንደተተኮሰና ትጥቅ ትግል ውስጥ እንደተገባ ይነገራል። የትጥቅ ትግሉ ምን ያህል ውጤታማ ነበር ለጀብሃ ማለት ይቻላል። በስብክ ትግሉ የለሽ በካይሮ ሲመሰረት በኋላ ሐምድ እድሪስ ዐዋቴ የተባለ ነበር። እሱ እንትን የሚሊተሪ የነበረው ነው። በጣሊያን ጦር ነበር እና በዛን አካባቢ ሽፍትነት ነበር፣ እና ከብቶች ምናምን የሚወስዱ ነበር። እሱም በዛኛው አካባቢ የሚገኘው ህብረተሰብ አንጻር ሽፍቶቹ ሲመክት ነበር፣ የታወቀ ነበር። ሚሊተሪን ዲስፕሊን ነበረው፣ ስድስት ቋንቋ ይናገር ነበር። ስለዚህ ለሱ ጠየቁትና ትግሉን እንዲጀምር መስከረም እንዳልከው ስድስ አንድ የትክ ትግሉን ተጀመረ። እዚህ ትንሽ ጠቅሰው የሚፈልገው የእለት የመጀመሪያ ውድብ አይደለም ከዛ በፊት ኤርትራን ሊብሬሽን ሙቭመንት የኤርትራ ነጻ አውጪ እንቅስቃሴ የሚል ናይንቲን ፊፍቲ ኤይት ፖርት ሱዳን ላይ ተመስርቶ ነበር። ሀረካ ሀረካ የሚባለው አዎ፣ በትግርኛ ማህበር ሸውዓተ ሰባት ሰዎች የሆኑ በቃ አንድ ሰው ሰባት ሰዎች ብቻ ነው የሚያውቀው በኤርትራ ብዙ እንቅስቃሴ ነበረው እና እሱ ወደ ትጥቅ ትግል ስላልሄደ በዛን ጊዜ ደግሞ የኢትዮጵያ መንግስት በተለየ በሙስሊሙ ህብረተሰብ በተለየ ደግሞ በሎውላንድ ኤሪያስ በነበረው ግፍ ብዙ ግፍ ይመሰረት ስለነበር ሁኔታዎች በቂ ነበሩ፣ ይህን የትጥቅ ትግል ለመጀመር። ትጥቅ ትግል ሲጀምር በጥቂት ሰዎች ነበር የተጀመረው። ከዛ ግን ትንሽ በትንሽ ከሱዳን በሱዳን ሚሊተሪ የነበሩ ኤርትራውያን ሀያ የሚሆኑ በስድሳ ሁለት እሱ ጋር ተቀላቀሉ። ولكن هناك مجموعه ديسيبلين المملكه المتحده التي تتمتع نبر تنش دنو كفن بي الاربوتان وحالا دمو በመጀመሪያው ጥሩ ነበር። በየከባቢው ያለ ሰው አባል እንዲሆን የሚያደርግ ነበር። በኋላ ግን ከሱዳን ደንበር ጋር የሚገኙትን ቁጥር አንድ እና ቁጥር ሁለት ዞኖች የተሻለ ሁኔታ ነበራቸው፣ በሚሊተሪም ይሁን በኢኮኖሚም ይሁን ሌሎቹ። ትንሽ ችግሮች ነበራቸው። ግን በዛ ሲክስቲስ ጊዜ ይሄ ከሱዳን የመጡ ኪዩባ የተማሩ ከቻይና የተማሩ የነበሩ ሰዎች በዲሲፕሊኑ ብዙ ነገር ሊያደርግ ችለዋል። ለምሳሌ ሺ ዘጠኝ መቶ ስልሳ ስድስት አስራ ሰባት የሚሆኑ ቦታዎች ላይ ጥቃት ሊፈጽም የድቢያ ውጊያ ነው ያካሄደው የነበረ የባቡር መስመር የመቁረጥ በኋላ ደግሞ በሲክስቲስ አንድ የኢትዮጵያ ኤርላይንስ የሚሊተሪ ሰው ከኢትዮጵያ ወደ ኤርትራ ያመጣል ተብሎ እንደ ታርጌት ተቆጥሮ እንደሱም በሚሊተሪ ፕሌን ስም ያደርግ ነበር ማለት ነው። ስለዚህ ሲጀምር ብዙ እንትን ሊያረግ ችለዋል ማለት ነው በነበረው ሁኔታ። አብዛኛው እዛን ጊዜ እርዳታ የሚያገኘው ከአረብ ሀገሮች ነበር። ከዛ በኋላ የሚታወቀው በአስራ ዘጠኝ ሰባዎቹ አካባቢ በኤርትራ ነጻ አውጪ ግንባር ጀበሀ ውስጥ አንጃ ተፈጥሯል። እዛም ሰበብ የኤርትራ ህዝባዊ ነጻ አውጪ ግንባር ወይም ኢፒኤልኤፍ ሊመሰረት በቅቷል። ለኤርትራ ህዝባዊ ነጻ አውጪ ግንባር ወይም ለህጌ መመስረት ዋነኛ ምክንያቶች ምን ነበሩ? በመካከላቸው ሊያለያያቸው የቻሉት ዋነኛ ምክንያቶች ምን ነበሩ? በወቅቱ በደሳይት አንድ ሺ ዘጠኝ መቶ ስድሳ ዘጠኝ የኢኤልኤፍ መሪህነት በውጭ ነው የነበረው። እነዚህ በአምስት ዞኖች ነበሩ። ብዙ ኮኦርዲኔሽን አልነበረም ከዞኖቹ ጋር። አንዳንዶቹ የተሻለ አገዝ ያገኙ ነበር ማለት ነው። ከአካባቢው ነው የሚያገኙ። በተለይ በቆላው ከሱዳን አጠገብ ያለውን የተሻለ እንትን ነበራቸው እና አንድ የኢረማም እንቅስቃሴ እስላህ ሙቭመንት የሚባል ተጀመረ በኢኤልኤፍ ውስጥ እነዚህ ሚሊተሪ ዩኒትስ ዩኒፋይ ለማድረግ ሚሊተሪ ኮንግሬስስ ሲያደርጉ ነበር እና ናይንቲን ሲክስቲ ናይን አንድ ሚሊተሪ ኮማንድ እንዲሆን ተደረገ። በዛ ቲም የተለያዩ ሰዎች ቅራኔዎች ነበራቸው ማለት ነው። ራሱ የኢኤልኤስ መሪነት በውጭ የነበረ ጠቅላላ መሪነቱ በውጭ የነበረው ስፕሊት ሆነ እና እያንዳንዱ ከመሪዎቹ በእነሱ በቀጥታ የሚታዘዝ ዩኒትስ ለማፍጠር በፈለጉት መሰረት በሶስት ሊከፋፈል ይችለዋል። አንድ በባርካላ የኦበል የሚባለው ግሩፕ፣ ሌላ ኢፒኤልኤፍ ዋን የሚባለው በደንካሊያ ሲመሰረት፣ ደግሞ የኢሲያስ በደጋማ ቦታ ራሱን ሆኖ ቆሜ ቀንድ እንትን ምክንያቶች የነበሩት በኢኤልኤፍ ውስጥ የነበረ ኮንትራዲክሽንስ ቅራኔዎች ለመፍታት ስላልተቻሉ ወደ የተለያዩ ምንቅስቃሴዎች ጀመሩ። በኢኤልኤፍ ውስጥ የቀረው ሚሊተሪ ኮማንድ አድርጎ ሲቀር ይህም ከነሱ ብሎት ስፕሊት አድርገው ቅራኔዎቹን ለመፍታት ባለመቻላቸው በሶስት እንዲከፋፈል ሆነዋል ማለት ነው። እንደሚባለው ኤርትራ ነጻ አውጪ ግንባር ጀብሃ አብዛኛው ከምዕራብ ቆላው ከእስልምና እምነት ተከታዮች ጋር የወጣ በመሆኑና በነሳያስ አፈወርቅ የሚመራው ደግሞ ከክርስቲያኑ ወገን በመሆኑ የሃይማኖትና የጎሳ ፖለቲካዎች ወይም ልዩነቶች ዋነኛ ምክንያት ነበሩ ብሎ ማለት ይቻላል። በወቅቱ እነሱ ግዴ የነበራቸው ለማለት ይቻላል አብዛኛው የሌስ ሲጀመር በቆላ አካባቢዎች ነው ሙስሊሙ የበዛበት ነበር እስከ ሺ ዘጠኝ መቶ ሰባ አምስት በሺ ዘጠኝ መቶ ሰባ አምስት ብዙ ከደጋው ክርስቲያኑ ወደ የሌስ ሲቀላቀል እነዚህ አዲስ የመጡትን ከበፊት የነበሩትን አብዛኛዎቹ ሙስሊሞች ከሆኑ ትንሽ ቅራኔዎች ነበሩ ስለዚህ አንዳንድ ጊዜ ተጫውተዋል ለማለት ይቻላል እስከ አስራ ዘጠኝ ዘጠና አንዱ ኤርትራ ራሷን ችላ ለዋላ ሀገር እስከሆነችበት ድረስ። በትጥቅ ትግሉ ወቅት ከኃይለሥላሴም ጊዜ ጀምሮ፣ በደርግም ጊዜ እንደዚሁ የኤርትራ ነጻ አውጪ ግንባር እንቅስቃሴዎች ምን ይመስሉ ነበር? ምን ያበረከታቸው ዋነኛ አስተዋጽኦዎች አሉ ለኤርትራ ነጻነት መገኘት በተለይ ولكنها كانت مصريه جدا ولكنها كانت مصريه جدا جدا جدا جدا جدا جدا ጫውተዋል። በዛን ጊዜ በሰባ አምስት ቲፒኤልኤፍ እና ሌሎች የኢትዮጵያ ተቀናቃን ውጅቦት እንደ ኢሀፓ እንደ ኢዲዩ እንደ ፒኤልፍ ቲኤልፍ የሚባል ነበር፣ ቲግራይ ሊብሬሽን ፍሮንት እና በኤርትራ ደግሞ የኢኤልፍ እና የኢፒኤልፍ ነበሩ። እነዚህ ለስፔስ እና ለኢንፍሉዌንስ ኮምፒት ያደረጉ ነበር። በዛን ጊዜ የኢኤልኤፍ የኤርትራ ነጻ አውጪ ግንባር ከሁሉም የኢትዮጵያ ተቀናቃኝ ድቦች የነበሩትን ከኢሀፓ ና ከኢዲዩ፣ ከትግራይ ሊብሬሽን ፍሮንት ይረዳዳ ነበር። ቲፒኤልኤፍ እዛን ጊዜ ትግራይን ቦታ ሱ ዶሚኔት ለማድረግ ይፈልግ ነበር። በዛ በተከሰተው ግርጭት የቲፒኤልኤፍ ና የኢፒኤልኤፍ አብረው ለኢኤልኤፍ በሺ ዘጠኝ መቶ ሰማኒያ ለአንድ አመት የሚሆን ጥቃት አብረው ስላጠቁት ወደ ሱዳን እንዲገባ ተደርገዋል። ግን ከነሱ ካቀረባቸው ነገሮች ለምሳሌ የተማሪዎች ውዳቤ፣ የሴቶች ውዳቤ፣ የሰራተኞች ውዳቤ፣ የአረስቶች ውዳቤ እንዲሁም የነፃነት ምሽግ እኔ የሚለው በዛ ሺ ዘጠኝ መቶ ስልሳ አንድ የተጀመረው በትግል በኤርትራ ወደ ኢትዮጵያ ተናብቶ አብረው የሀይል ስላሴ ና የደርግ ስርዓት እንዲወጥ ብዙ ኮንትሪቢዩት አርገዋል። ለዛሬም ያለውን ኢትዮጵያ ኮንትሪቢዩት አርገዋል ለማለት ይችላለሁ። በአሁኑ ወቅት እንደሚታወቀው ለ ሀያ ስድስት አመታት ያህል የኤርትራ ህዝባዊ ነጻ አውጪ ግንባር የሻእቢያ ወይም የፔሌፍ በስልጣን ላይ ይገኛል። በፕሬዚዳንት ኢሳያስ አፈወርቂ መሪነት የባሃ ወይም የኤርትራ ነጻ አውጪ ግንባርስ በአሁኑ ወቅት ከነጻነት በኋላ ወይም ከባለፉት 26 አመታት ውስጥ የድርጅቱ እንቅስቃሴ በምን ላይ ይገኛል? ህልውናውስ በምን ሁኔታ ላይ ነው ያለው? የኢኤልኤፍ የኤርትራ አውጪ ግንባር በቲፒኤልፍና በኢፒኤልኤፍ ከተጠቃ በኋላ ብዙ ስፕሊት ሆነዋል። የተለያዩ የኢኤልኤፍ ግሩፕ አሉ ማለት ነው። እነዚሁ የኢፒኤልኤፍን ዶሚናንስ ያለውን አሁን ስርዓት ሲቃወሙ ቆይተዋል። እስከ ዛሬም ድረስ ይቃወማሉ። የኤርትራን ዲሞክራቲክ አላይንስ የሚል አቁመው አብዛኞቹ በአሁን በኢትዮጵያ ፖለቲካዊ ቤዝ ያላቸው ሆነው የቲፒልፍን ገባቲ ስርዓት ያለውን አሁንም ሲቃወሙ ቆይተዋል። እየተቃወሙም ነው። እኔ ሳየው ለምሳሌ የኢኤልስ የኤርትራ ነጻ አውጪ ግንባር ከአንድ ጠንካራ ጎድኖቹ ከሚለው አብዛኛው የኤርትራ ህዝብ ያካተተ በተመዛዛኝ ሞር ዲሞክራቲክ የነበረ በጆይንት ሊደርሺፕ ያምን የነበረ የተለያዩ የፖለቲካ ግሩቦች በውስጡ የነበሩት ሲሆን፣ የኢትዮኤልስ ግን በሲያስ አፈወርቂ በአንድ ሰው ላይ ዶሚኔት የሆነ አሁን ዲክታቶሪያዊ ስርአት ላይ አቁሞ የኤርትራ ላይ የሚገኝ አሁን የተለያዩ የነት ግሩፕ አሉ። እነሱም እየተቃወሙ ነው ስርአቱም። ወደፊት የኤርትራ ነጻ አውጪ ግንባር ጀብሃ ኤርትራ ውስጥ ከፍተኛ የሆነ ጉልህ ሚና ሊኖረው ይችላል። ወይም አልፎም ተርፎ በገዢ ፓርቲነት ወደፊት ኤርትራ ውስጥ ምናልባትም መድብለ ፓርቲ ወይም መልቲ ፓርቲ ሲስተም ከተዋቀረ በዛ ውስጥ ተዋድሮ ኤርትራን የመምራት እድል ለወደፊት ሊኖረው ይችላል የሚል ተስፋ አለ። እኔ እንደሚመስለኝ የኤልፍ አሁን የተለያዩ ግሩፖች ናቸው ግን ብዙ የሕዝብ ሰፖርት አለው ኤርትራ ውስጥ ሰፖርት አለው እና በኤርትራ የሞልቲፓርት ሲስተም ቢቆም የኤልፍ ግሩፖች አሁን ያለው አስተያየት በያንግ የሆነው በዩስ በወጣቶች መሀከል ይሄ የኤልፍ እና የፒልፍ ቅራኔ የሚለውን ትተን አዲስ መዋቅር አርገን የሞልቲፓርት ሲስተም እንዲሆን የሚሉ አሉ ግን የኢኤልኤፍ ውድቦች ያሉ የተለያዩ የኤልኤፍ ግሩፖች አንዳንዶቹ ከኢፒኤልኤፍ ከወጡ ጋር አብረዋል አንዳንዶቹ እንደ በፊቱ ኢንዲፐንደንት ሆነው ቆመዋል ስለዚህ በኤርትራ በሞልቲፓርት ሲስተም ቢኖር የኢኤልኤፍ ሮል እንዲኖረው የሚችል ግምት አለኝ ማለት ነው ዶክተር መሐመድ ካሂር ዑመር ስለ ቃለ ምልልሱ እናመሰግናለን እሺ አመሰግናለን